ስለሄት እንደ አውሮፓያን አቆጣጠር በ2022 ዓመተ ምህረት የዓለም ተጽዕኖ ፈጣሪዎች ሲል ሰኞ ዕለት ካወጣቸው የ100 ሰዎች ስም ዝርዝር መካከል የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ባለሙያና ትውልደ ኢትዮጵያዊ አሜሪካዊት የሆነችው ትምኒት ገብሩ ተካታለች። ታይም ትምኒትን በዚህ ዝርዝር ውስጥ ሲያካትት በጉግል የቴክኖሎጂ ኩባንያ የሰው ሰራሽ ልዕቀት ቡድንን ከሚመሩ ዋና ጥቁር ሴቶች አንዷ እንደነበረችና ቴክኖሎጂውን ለማሻሻል ትሰራ እንደነበር ጠቅሷል። ትምኒት በዚህ ምርጫ ውስጥ መካተቷ ታዲያ የእሷን ፈለግ መከተል ለሚሹ ወጣት ተማሪዎች ምን ተስፋ ያጭራል? ወጣት ሴቶች በብዛት ወደ ሙያው እንዲመጡስ፣ እንዴት እናበረታታቸው? ይህ ዛሬ የምንወያይበት ርዕሳችን ነው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች ዛሬ ዕለተ ረቡዕ ግንቦት 17 2014 ዓ ም የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንበር ሲሳይ አሸናፊና በማስተባበር ሀብታሙ ስዩምም አብረውን ያመሻሉ። አሁን ቀዳሚ ወደሆነውና የእናንተን አስተያየቶች እንዲሁም ጥያቄዎች ወደምናስተናግድበት የስልክ ውይይት ነው የምናልፈው። ወጣት ሴቶችን በቴክኖሎጂ የሙያ ዘርፍ እንዴት እናበረታታቸው? ከዓመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ትላንት ታይም መጽሔት የዓለም ተጽዕኖ ፈጣሪ ግለሰቦች ሲል ባወጣቸው አንድ መቶ ሰዎች ስም ዝርዝር ውስጥ መግባት ችላለች ። ወደ ውይይታችን ከማለፋችን በፊት ታዲያ ከዚህ ቀደም ትምኒት ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መመስረቷን ተከትሎ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው እያደረገች ባለችው እንቅስቃሴ ዙሪያ ካደረግነው ቆይታ ጥቂቱን ሰምተን እንመለስ። ከጉግል በግዳጅ ልትወጪ ከተደረገ ከዓመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሐዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂው ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምፅሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? አዎ፣ ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም፣ በዚህ ጉዳይ ድምፄ ነው የሚያሰማውት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ ግን ፊት ለፊት ወጥተው መናገር አይችሉም፣ ምክንያቱም ኩባንያዎቹ ሕይወታቸውን ያበላሹታል። እንግዲህ እንደሰማነው ትምኒት በቴክኖሎጂ ዘርፍ የማይነኩና የማይደፈሩ የሚባሉ አስተሳሰቦችን በመድፈር ለውጥ እያመጣች ያለች ጥቁር ሴት ናት። በዚህ ደግሞ ለበርካታ ወጣት ሴቶችና ተማሪዎች ምሳሌ መሆን የቻለች ናት። ዛሬ እንግዳ አድርገን የጋበዝናቸው ወጣቶችም ልክ እንደ ትምኒት በቴክኖሎጂ ዘርፍ ትልቅ ቦታ መድረስ የሚፈልጉ የቴክኖሎጂ ፈጣሪዎች ናቸው። የመጀመሪያዋ እንግዳይ ሳምራዊት ኢዛና ትባላለች። በሀዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ተመራቂ ስትሆን የግብርና ውጤቶችን ለማሳደግ የሚረዳ ሰብል በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ሰርታለች። ሁለተኛዋ እንግዳይ ሱማያ ሁሴን ደግሞ ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ ተመርቃለች። እሷም በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤቶች ማንበብ እንዲችሉ የሚያግዝ ቴክኖሎጂ ሰርታለች። በቅድሚያ ሁለታችሁም እዚህ ስለተገኛችሁ በጣም አመሰ አመሰግናለሁ እኛም ስለጋበዝሽ እናመሰግናለን። ሳምራዊት እስቲ ካንቺ ልጀምር። እንግዲህ ትምኒት ወጣት ሴት ጥቁር ትውልደ ኢትዮጵያዊት ናት። በቴክኖሎጂ ሙያዋ በዓለም ተጽዕኖ ፈጣሪ ከሚባሉ ሰዎች ውስጥ መካተቷ ለአንቺ ምን ስሜት ፈጠረብሽ? በእውነቱ ከሆነ በጣም በጣም የሚያኮራ ነገር ነው እንደ አንድ ጥቁር ኢትዮጵያዊት ሴት እንደ ዶክተር ትምኒት አይነት የሀገራችን ፈርጥ የሆኑ ሴቶች እንደዚህ ትልቅ ቦታ መድረሳቸው እና አለም ደግሞ ብቃታቸውን ሲመሰክር መስማት በእውነት በጣም በጣም ከምንም በላይ ደስታን የሚሰጥ ነገር ነው እና ዶክተር ትምኒት ደግሞ ለእኔም ብቻ ሳይሆን ለሁሉም ኢትዮጵያውያን፣ በተለይ ደግሞ ሴት ኢትዮጵያውያን በጣም ኩራታችን ነች። ኢንስፓየር የምታደርገን ስራዎቿ ሞቲቬት የሚያደርጉን አይነት ሰው ነች እና ለእኛ ከምታደርጋቸው እኛን ወደ ቴክኖሎጂ ለመጋበዝ ለእኛ ከምትፈ ከምትፈጥራቸው ኦፖርቹኒቲዎች ላይክ እንደ ብላኪን ኤአይ አዲስ ኮደር ላይ የምትሰራቸው ስራዎች እና ሌሎችም ነገሮች በጣም እኛ ሞቲቬት ያደርጉናል እና ብቻ በጣም በጣም ደስ ብሎኛል። እንደዚህ አይነት ማለት ሁሉም ሪኮግናይዝ ስላደረጋት፣ ዓለምም ሪኮግናይዝ ስላደረጋት በጣም ደስ ብሎኛል። ሱማያ አንቺስ ምን ተሰማሽ? እንደ ትምኒት ያሉ ወጣት ሴቶች በቴክኖሎጂ ለስኬት ሲበቁ ማየት ምን ስሜት ይሰጣል? ደስታ ነው የተሰማኝ ግን ከደስታ በላይ ደግሞ ትልቅ የሆነ ተስፋ እንዲታየኝ ነው ያደረገው። ትዝ ይለኛል መጀመሪያ ስለ ዶክተር ስምንት ገብሩ የሰማው ጊዜ የፈጠረብኝ ፊሊንግ ማለት አሁን ብዙ ጊዜ ጥቁር ስትሆኝ፣ ከዛን ደግሞ አልፈሽ ሴት ስትሆኝ አካባቢ ላይ ያለው ሰው የሚሰጥሽ ኢሜጅ አለ እና ያን ኢሜጅ አልፎ እንደሚታይ ና ለሌላው ደግሞ አስተዋጽኦ ማድረግ የሚችል ደረጃ ላይ መድረስ በጣም ትልቅ ነገር ነው እና እኛ ደግሞ እንደ አፍሪካውያን አቅማችንን የመጠራጠር ባህሪ ያለብን ማለት እንችላለ ነው የሚለው እና የእሷን እንደዚህ አይነት አቺቭመንቶች ሳይደሳ ደግሞ በምናይበት ጊዜ ያ እንችላለን ወይ አውት የሚለው እንድናስብ ና እንድንጠነክር ያደርጋል ና በጣም ነው ደስ ያለኝ። ምክንያቱም የለፋችበትንም መንገድ የሄደችበትን የደረሱባትን ነገራቶች የተከታተልኩ ስለነበረ በጣም ትልቅ ደስታ ነው የተሰማኝ። እዛ ላይ ደግሞ ትልቅ ተስፋ እንዲኖረኝና ና እኔም በያዝኩት ብጠነክር ነገ ትልቅ ደረጃ ልደርስ እችላለሁ የሚለውን እንዳስብ ነው ያደረገችኝ። እንግዲህ እሱማ ያሁን እንዳልሽው ሁለታችሁም በቴክኖሎጂ ሙያ ውስጥ መስራት ማደግ የምትፈልጉ ወጣቶች ናችሁ፣ ና በትምህርት ቤት እያላችሁም የፈጠራ ስራዎችን ሰርታችኋል። ሳምራዊት፣ ይሄ ሂደት ላንቺ ምን ይመስል ነበረ? ሴት ሆነሽ በቴክኖሎጂ ሙያን ማሰብ ከማህበረሰቡ የሚደርሰው ተጽዕኖ ምን ይመስላል? በእውነቱ ከሆነ ቻሌንጆች ነበሩት። እኛ ሀገር ላይ እንደሚታወቀው የቴክኖሎጂ ዘርፍ በተለይ ደግሞ የሰው ሰራሽ ልህቀት ዘርፍ ላይ የሴቶች ተሳትፎ በጣም ጥቂት ነው እና ከዚህም አልፎ ደግሞ ኢቨን በሀገራችን ላይ እንኳን ዩኒቨርሲቲዎች ላይ በቂ የሆነ የትምህርት አሰጣጥም የለም ብዬ ነው የማምነው። እና በራሶች ተነሳሽነት ወደዚህ ዘርፍ ካልገባሽ መስጠቀር በአካባቢያችን ብዙም ተሳትፎ ያላቸው ሰዎችንም ተሞክሮ ያላቸው ሰዎችንም የማግኘትም ሆነ የማነጋገር እድሉ ብዙም አላገኘንም እኛ። እና ሴት መሆንሽ ደግሞ ጭራሽ ኢትዮጵያ ውስጥ የሚደርሱብሽን ቻሌንጆች የታወቀ ነው እና ሴት መሆንሽ ደግሞ ብሎም ደግሞ ጭራሽ ሀገርሽ ላይ በብዛት ያልተሰራበት ዘርፍ ላይ ለመስራት መሞከሩን ሌላ ቻሌንጅ ነበር መሆነቱ። ማህበረሰቡ እኛ ሀገር ላይ እንደሚታወቀው ለሴት የሚሰጠው ስቴሪዮታይፕ የታወቀ ነው። ማለት በጣም ብዙ ቻሌንጆች ይገጥሟታል ሴት ልጅ። እና በደግነትም ይሆን ዲስከሬጅ ለማድረግም የሚሞክሩ ሰዎች አሉ። ግን አብዛኛዎቹ እንደዚህ አይነት ትልልቅ ኤሪያዎች ላይ እንደ ሰው ሰራሽ ልህቀት አይነት ዘርፎች ላይ እንደሚከብዱሽ ባትሞክሪው እንደሚሻል ጭራሽ ደግሞ ሴት ሆነሽ እንደ ኮዲንግ አይነት የወንዶች ተብሎ የሚታሰቡ ኦር ደግሞ ሀገርሽ ትንሽ ነቻል አይደለ ኢትዮጵያችን አሁን በኤአይ ምናምን እንደዚህ በደንብ የተሰራበት ሀገር አይደለም። እንደዚህ አርቲፊሻል ኢንቴሊጀንስን ለትልልቅ ሀገራት ተደርጎ ለሀያላን ሀገራት ተደርጎ ነው የሚታሰበው እና እንደዚህ አይነት ስቴሪዮታይፕ ባለበት ሁኔታ ውስጥ እንደዚህ አይነት ተርም ወይም ደግሞ እንደዚህ አይነት ፊልድ መርጦ ለመስራት መሞከር ራሱ በጣም ቻሌንጅ ነው። ግን በብዙ መንገድ ተጽዕኖ ቢደርስብንም ቻሌንጅ ቢኖረንም ግን እቻል ነው አቅም መውጣት ችላችኋል ና ቻሌንጁን ማለፍ አለብን ብዬ አምናለሁ። ሱማያ፣ ወደ አንቺ ልምጣ እና የአንቺስ ልምድ ምን ይመስላል? ሴቶች በቴክኖሎጂ ሙያ እንዳይሰማሩ የሚያግዳቸው ነገር አለ? በጣም ብዙ ነገራቶች አሉ። አሁን ሳምሪም እንዳለችው ነው እና አንደኛ ማህበረሰቡ ታማኝነቱን ማለት ሴት ሆነን ይሄን እንሰራለን ስንል ይሰራሉ ወይ እውነት የሚለውን ማህበረሰቡ ሊቀበሉ አይፈልግም። ምክንያቱም መጀመሪያ ላይ ያስቀመጠው ስዕል ስላለ በዛ ነው የሚስለን። እና እኔ እንደዚህ አይነት ሀሳብ አለኝ፣ እንደዚህ አይነት መስራት ይችላለሁ፣ እንደዚህ እንደዚህ አይነት ነገሮች አሉ ብለን ሰዎች ራሱ በምናማከርበት ሰዓት ይሄን አችም፣ ይሄ ላንቺ አይሆንም፣ ይሄ ገና አንቺ ብዙ ይጠበቅብሻል ብልሽ አይደለም፣ በጣም ብዙ አይነት ኮሜንቶች ይሰጣሉ። እና ከሚሰጡት ኮሜንቶች አብዛኞቹ ዲስካሬጂንግ ናቸው፣ ወደኋላ የሚመልሱ እንጂ ወደፊት የሚያበረታ ታቶ አይደሉም። እና አንዳንድ ሰው ያለ ማወቅም የጠቀመ መስሎት ይናገራል። አንዳንድ ሰው ደግሞ ሙሉ አመኔታ በማጣቱ ምክንያት የሚሰጣቸው ኮሜንቶች ይኖራሉ እና ያንን ለማለት ብዙ ትጋት ይፈልጋል ከእንደገና ኢቨን ፊልዶቹ ላይ ስታይ አሁን የኤሌክትሪካዊ ኮምፒተር ጃሪ ጋር የተማርኩት ክላስ ውስጥ ላይክ ፋይቭ ፐርሰንት ነው ሴት ተማሪ የነበረው ከዛን ደግሞ እሺ ለአባብሪ ከወንዶች ጋር አልጠቀም ስቲ ማለት እየሰራን ልናመሽባቸው የምንችላቸው ኦኬዥኖች በጣም ብዙ አሉ ከዛን እዛ ላቡት ሴት አምሽቶ የሚሰራ ምን ያህል ነው ያለው ኢንሴኪሪቲዎቹ የሚጨምሩ ብዙ አይነት እንትኖች ይኖራሉ ከአስተማሪዎቹም ጋር ስቴጂ ይሄን ሰርቻለሁ ብለሽ ስቴጂ አለማመን፣ እውነት እሷ ሰርተዋለች ወይ የሚለውን የመጀመሪያ ማህበረሰቡ ጋር የተቀመጠው ስዕል ስላለ ያን ሴት አርጎ ገፍትሮ አልፎ ለመውጣት ትልቅ ካሬጅም ጥንካሬም እና በራስ መተማመን የሚጠይቅ ነበረ እና ግን በዚህ ሁሉ መንገድ ላይ ባደረግነው ጥረት ኢንዶርስ በደንብ ማድረግ እንደምንችል እና ብን ሱማያ አለሽ መስመር ላይ ምናልባት መስመሯ ተቋርጧል ወደ ሳምራዊት ልምጣና እናንተ ተጽዕኖን ተቋቁማችሁ ሳምራዊትም አንቺም ወደ ስኬት መንገድ መሄድ ጀምራችኋል እና ምናልባት ሴት ተማሪዎች በተለይ በቴክኖሎጂ ሙያ መሰማራት የሚፈልጉ ምን ማድረግ አለባቸው ምን የምትመክሪያቸው ነገር አለ ሳምራዊት መስመር ላይ አለሽ ሶማያ ና ሳምራዊት በቴክኖሎጂ ሴት ተማሪዎች ና ወጣቶች እንዴት ማበረታታት እንችላለን? በማህበረሰቡ ከትምህርት ቤት ና ከወላጆች ምን አይነት ተጽዕኖች ይደርስባቸዋል? እነዛን ተጽዕኖች አሸንፈው በሙያ ዘርፉ በተለይ ደግሞ ሴቶች በብዛት የማይሰማሩበት ዘርፍ እንደመሆኑ መጠን እነዛን አሸንፈው በስኬት መምጣት እንዴት ይችላሉ? እንደ ትምኒት ገብሩ በዓለም ደረጃ ተጽዕኖ መፍጠርስ እንዴት ይቻላል? በሚለው ሀሳብ ላይ ነው ስንወያየ ቆየ ነው። አድማጮች ተሳታፊዎቻችንን ሳምራዊትና ሱማያን መልሰን በስልክ አገኘናቸው። እንመለሳለን። ለዛሬው ግን አብረውን ላሳለፉት ጊዜ በጣም እናመሰግናለን። እንግዲህ ጋቢና ቪኦኤ የወጣቶችን ሕይወት የሚዳስሱ የተለያዩ ማህበራዊ ፖለቲካዊና ኢኮኖሚያዊ እንዲሁም ባህላዊ ጉዳዮችን እያነሳ ዘወትር ማወያየቱን ይቀጥላል። እናንተም ለውይይት እንዲቀርብ የምትፈልጉት ሀሳብ ካለ እንድታካፍሉን እንጋብዛለን። በማህበራዊ ድህረ ገጾቻችን በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሀሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። ጋቢና ቪኦኤ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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። ለአፍሪካውያን ወጣቶችና አዋቂ ሴቶች ከቀረቡ የንጽህና መጠበቂያ ፓዶች መካከል አብዛኛው በዋጋቸው ውድና ከፕላስቲክ ወገን የሚመደቡ ናቸው። ይሄ ማለት ጊዜያቸው ካበቃ በኋላ ወደ አፈር ለመቀየር በመቶዎች የሚቆጠሩ ዓመታትን ይፈልጋሉ። ይህንን የመሰሉን የስነ ምህዳር ተግዳሮት ለመቀየር ያለመች አንዲት ኬንያዊት በቶሎ ወደ አፈርነት የሚቀየር የግብርና ተረፈ ምርቶች የሚሰራ የንጽህና መጠበቂያ ምርት አስተዋውቃለች። ጁማ ማጅንጋ ከኬንያ የላከውን ሀብታሙ ስዩም ያሰማናል። ከሩቅ ለሚመለከት ሜሪ ናያሩይ የግብርና ተረፈ ምርት እያስወገደች ብቻ ሊመስሉ ይችላል። ከዋና ከተማዋ ናይሮቢ ወጣ ብላ በምትገኘው ቲካ ከተማ ነዋሪ የሆነችው ሜሪ ግን ከስነ ምህዳር ጋር ተስማሚ የሆኑ የሴቶች የንጽህና መጠበቂያ ምርቶችን ወይም ፓዶችን እያመረተች ነው። ለራሷ የሚሆን ጥሩ ጥራት ያለው ምርት ባለማግኘቷ ሜሪ በዙሪያዋ ባሉ ጥሬ እቃዎች የሚመረት መላ እንድታስስ አድርጓታል። ማሽላ አፍሪካ ውስጥ ያዘወትር ምግብ ነው። ይሄ ደግሞ ተረፈ ምርት ነው። ከገበያ ስፍራ ነው የማሰባስበው። እኒህ የአናናስ ቅጠሎችም ከዋናው ምርት ተርፈው የተጣሉ ናቸው። እነሱን ከየማሳው ሰበስባለሁ። ሁለቱን ስናጣምራቸው ለስላሳ የሆነ እጅግ የሚያምር የንጽህና መጠበቂያ ፓድ መስራት እንችላለን። ምቾት አለው። ፈሳሽ ከመምጠጥ አቅሙ በተጨማሪ ዘለቄታ ያለውም ነው። እነዚህ የግብርና ተረፈ ምርቶች ከተሰባሰቡ በኋላ በውስጣቸው ያለውን ቃጫ ለማውጣት ብሎም አገልግሎቱን ከጨረሰ በኋላ በተፈጥሯዊ መንገድ መበስበስ ወደሚችል ምርት እንዲቀየሩ በሚያደርግ ብርቱ የምርት ሂደት ውስጥ ያልፋሉ። የሜሪ ድርጅት ናያንጉ አፍሪካ ይባላል። የአፍሪካ ማህፀን የሚል ግርድፍ ትርጉም አለው። ምርቶቿ ጥሩ የደንበኞች አድናቆትን እያገኙ ነው። ኒያምቡራ ማይና አንዷ ናት። ትልቅ ልዩነት አለው። ጥሬ እቃው በጣም የተለየ ስለሆነ ደመና ላይ የተቀመጥኩ ይመስለኛል። የምታመርታቸው የንጽህና መጠበቂያዎች ለስላሳና ጥሩ የውሃ መምጠት አቅም ያላቸው ናቸው። ሕይወት አድን እየሆነ ይገኛል። በ2019 የአውሮፓውያኑ ዓመት የአንዳንድ በገበያ ላይ ያሉ የወር አበባ ንጽህና መጠበቂያ ምርቶች ጥራት ጉድለትን በተመለከተ በኬንያ ማኅበራዊ መገናኛዎች ላይ የጎላ ቅሬታ ተሰምቶ ነበረ። የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የሚመረቱ የንጽህና መጠበቂያ ምርቶች ጥራትን ለማስጠበቅ ጥረት እያደረገ እንደሆነ አስታውቋል። መሪ የእሷ ፈጠራ የኬንያ ሴቶችን ጤና ብቻ ሳይሆን የፋይናንስ ደህንነታቸውን እንደሚደግፍም ተስፋ አድርጋለች። የወር አበባ ንጽህና መጠበቂያ ምርቶች አለመኖር ዓለም አቀፍ ቀውስ ነው። አፍሪካ ከፍተኛ ቁጥር ያላቸው ትኩረት የተነፈጋቸው ሴቶች የሚኖሩባት አህጉር ናት። በዚህ ምክንያት ነው ድህነቱ ሴቶቻችንን በእጅጉ የጎዳው። ይሄ ጊዜያዊ የሚባል አነስተኛ ኢንዱስትሪ ነው። በብዙ ስፍራዎች ሊበራከት ይችላል። ሴቶች ትክክለኛውን ጥሬ ዕቃ እንዴት መምረጥ እንደሚችሉ፣ ጥሬ ዕቃውን ወደ ንጽህና መጠበቂያ ምርቶች የሚቀይሩበትን ሂደት ለሴቶች ማሰልጠን እንፈልጋለን። ከሁሉም ከሁሉም ግን መልካሙ ነገር ምርቶቹ ከፕላስቲክ አለመሰራታቸው ነው። በዚህ ምክንያት በሥነ ምሕዳር ላይ ምንም ጉዳት አያስከትሉም። ብዛት ሴቶች በማይሰማሩበት በቴክኖሎጂ ዘርፍ ወጣት ሴቶች እንዲገቡ እንዴት እናበረታታቸው በሚል ርዕስ ላይ ነው ስንወያይ ያረፈደን ነው። ሁለት እንግዶችን ሳምራዊትና ሶማያን ወጣት የቴክኖሎጂ ፈጣሪ ናቸው አብረውን አምሽተዋል። ሳምራዊት እናንተ ተጽዕኖን ተቋቁማችሁ እንግዲህ የስኬት መንገድ የጀመራችሁ ወጣቶች ናችሁና ሌሎች እንደ እናንተ ያሉ ሴት ተማሪዎች በቴክኖሎጂ ሙያ መሰማራት ቢፈልጉ ምን ትመክራቸዋለች? ሳምራ ዊት አለሽ ሶማያስ አለሽ መስመር ላይ አለው ስምኝ እሺ ሶማያ ጥያቄ ሆኖ ወዳንቺ ላምጣውል ሴቶች ተማሪዎች እንደ እናንተ በቴክኖሎጂ ሙያ ውስጥ ውጤታማ መሆን እንዲችሉ ምን ትመክሪያቸዋለሽ እኔ ካለኝ ተሞክሮ አንጻር የመጀመሪያው ና ወሳኙ ነገር ብዬ ማስበው በራስ መተማመን ነው እኛ በራሳችን ካልተተማመን በጥርጣሬ ውስጥ ሆነ የምንጓዘው መንገድ ሩቅ አያደርሰንም እና የመጀመሪያው ነገር ባለን አቅም መተማመን ነው እና ማንም ቢሆን ደግሞ ያንዳውትን እንድናደርግ ልንፈቅድለት አይገባም። አትችሉም፣ አቅሙ የላችሁም የሚባሉ ኮሜንቶችን ልንቀበል አይገባም እና ሁሌም በራሳችን መተማመን ያስፈልጋል እና በዚህ ፊልድ ላይ ጠንክሮ ለመሄድ የሚፈልግ ሰው መጀመሪያ ማድረግ ያለበት በራሱ መተማመን ነው። ከዛን ደግሞ በየቀኑ በሚያደርጋቸው ትናንሽ ነገራቶች የራሱን አቅም በመጎልበት ወይም ደግሞ የተሻለ አቅም እንዲኖረን መስራት መጣር ያስፈልጋል። የተለያዩ እንትሞችን ማንበብን፣ ሪሰርች ፖዎችን ማንበብ ሊሆን ይችላል። አካዴሚካሊ ስትሮንግ ሊያደርገን የሚችል ነገራቶችን፣ እንዲሁም ደግሞ እራሳችን ላይ ሰልፍ ኤምፓወርመንት ላይም ኮንሰንትሬት አድርገን መስራት ይጠይቃል። ምክንያቱም ይሄ ደስ በስኪላችን ብቻ የምንታገለው መንገድ አይደለም። የአእምሮ ብቁነት ይጠይቃል ከ ከማህበረሰቡ የሚመጡትን አስተያየቶች ማሸነፍ ስለሚያስፈልግ ማለት ነው። እና እኔ በጣም ወሳኝ ብዬ የማስበው አሁንም ደግሞ አለ በራስ መተማመን ነው። በራሳችን የምንተማመን ከሆነ ያሰብነውን የማናሳካበት ምንም አይነት መንገድ አይኖርም። አሁን ሁሉንም ሴቶችን በዚህ ዘርፍ ላይ መቀጠል ወይም ደግሞ መንገዳቸውን በዚህ ዘርፍ ላይ ለማድረግ ለሚፈልጉ ሴቶች የሚመከረው ምንድን ነው? መጀመሪያ በራሳችሁ ተማመኑ እና ማንም ሰው ደግሞ ይህን መተማመን ብሬክ እንዲያደርግባችሁ እንዳትፈቅዱ ነው። በጣም ትልቅ ምክር ነው ያካፈልሹ እንግዲህ ካለን ሰዓት አንጻር ውይይታችንን እዚህ ላይ እናጠናቅቃለን። በስልክ ውይይታችን ላይ የተሳተፋችሁ ሴት ወጣት የቴክኖሎጂ ፈጣሪዎች ሳምራዊትና ሱማያ እንግዶቻችንን እናመሰግናለን። ምናልባት ሳምራዊት መስመር ላይ ያለች መሰለኝ። ምናልባት የማጠቃለያ ያለ ሴቶች የምታስተላልፈው ምክር ካለ የእሷን ሀሳብ እንስማና እናጠናቅ። እሺ በአጠቃላይ እኔ ለሴት ኢትዮጵያን መምሰር የምፈልገው ነገር ምንድን ነው? በሀገራችን ላይ ብዙ ጎበዝ የሆኑ በቴክኖሎጂ ዘርፍ እኔንም ጨምሮ፣ ሌሎች ትልቅ ቦታ መድረስ የሚፈልጉ ሴቶች አለን እና ምንም ያህል ከተፈጥሮ ጀምሮ በብዙ መንገድ ቻሌንጅ ቢገጥመንም፣ ቻሌንጅ በሚደረግም ተስፋ መቁረጥ ሊያጋጥመንም ግን ሁሌም ቢሆን የሚደርሱብንን ቻሌንጆች የሚደርሱብን መገፋቶች ወደ ሞቲቬሽን ለውጠን በርትተን በመስራት ቻሌንጆቹን አልፈን ጥሩ ቦታ መድረስ አለብን፣ ማሳየት አለብን ብዬ አምናለሁ። ከወንዶች አናንስም ወይም ደግሞ ከወንዶች እኩል ነን በሚል ሞቲቭ እና ስሜት ሳይሆን ሴቶች በራሳችን ያለንን ብቃት ይዘን በቴክኖሎጂ ሙያ ትልቅ ደረጃ መድረስ እንደምንችል በማመን በሱ ሞቲቭ በርትተን በመስራት እና ጥሩ ደረጃ ላይ በመድረስ እንደምንችል በማስመስከር ለወንዶቹም ሆኑ ለሌሎችም እኛን ወይም ደግሞ እንደ ዶክተር ስምንት አይነት ኢንፍሉዌንሻል የሆኑ ሰዎችንም እንደ ሞቲቬሽን የምናይ ሰዎች ጥሩ ቦታ ላይ ነገር እኛን መድረስ እንደምንችል ማስመስከር አለብን እላለሁ። ሳምራዊትና ሶማያ ወጣት ሴት የቴክኖሎጂ ፈጣሪዎች ናቸው። ከኛ ጋር ላደረጋችሁት ቆይታ በጣም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል ን መነሻ የነበረው ከትምኒት ገብሩ በታይም መጽሔት ከዓለም ተጽዕኖ ፈጣሪ ዝርዝር ውስጥ መግባቷን ነበረ። እንግዲህ ትምኒት ከአመት በፊት ከጉግል ከተባረረች በኋላ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልቀት የምርምር ተቋም መስርታለች። በዚህ ተቋምና ለሴቶችና ለጥቁሮች በምታደርገው ትግል ዙሪያ አነጋግሪያት ነበረ። ከሱ ከነበረን ውይይት የተወሰነውን እንከታተል። ከጉግል በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ሕዝቦችና ሴቶች ፍትሐዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂው ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምፅሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሹው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? yes definitely because i also spoke up i wasn't oh dim's in the masemati እኔ ብቻ አልነበርኩም በዚህ ጉዳይ ድምጽ ነው የሚያሰማውት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም፣ ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ? ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል። ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ሕይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጁ። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ። እንግዲህ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልዕቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አድማጮች፣ ከትምኒት ጋር የነበረን ቆይታ ይህ ብቻ አልነበረም። ሙሉውን ከድህረ ገጻችን እና ከማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለምሽት የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን።